በኬንያ የባህር ዳርቻ ጋርሰን ባለው ጠራራ ፀሐይ ሞሪስ ካዴንጌ በንብ እርባታው ስፍራ ማር እየሰበሰቡ ነው። በጣና ወንዝ ዴልታ አካባቢ በባህላዊ እርሻ የሚተዳደሩት የፖኮሞ ማህበረሰብ አባል የሆኑት ካዴንጌ ለዓመታት በድርቅና የጎርፍ መጥለቅለቅ የተጠቃው የግብርና ስራቸው ከተጎዳ በኋላ ፊታቸውን ወደ ንብ እርባታ ማዞራቸውን ይገልጻሉ። የዘጠኝ ልጆች አባት የሆኑት ካዴንጌ አዲሱ ፈጠራ ሁኔታውን እንዳሻሻለላቸው ይናገራሉ። ናምይስ ሕይወቴን በትልቁ እንደለወጠው ይሰማኛል። ቤተሰቤን ለመንከባከብ የሚረዳ ገቢ ይሰጠኛል። ባለቤቴና ልጆቼ በደንብ ይመገባሉ፣ ጥሩ ይለብሳሉ። ልጆቹም ትምህርት ቤት ይሄዳሉ። ካዲንጌ ግሪንሃርት ኢኒሽቲቭ የተባለው የጣና ዴልታ አረንጓዴ ተነሳሽነት ተጠቃሚዎች አንዱ ናቸው። ፕሮጀክቱ በአየር ንብረት ለውጥ የተጎዱ ማህበረሰቦችን እንዲሁም የአካባቢ ጥበቃን የሚያበረታታ ተረጂዎቹ መተዳደሪያቸውን እንዲያዳብሩ ለመርዳት ያለመ ፕሮጀክት ነው። የምስራቅ አፍሪካ የአካባቢ ጥበቃ ማህበረሰብ ወይም ኔቸር ኬንያ የተባለው ተቋም ፕሮጀክቱን ከኬንያ መንግስትና ከሌሎች ድርጅቶች ጋር በመተባበር ተግባራዊ እያደረገ ነው። ኤርነስት ሲሞኒ ለዴልታ አካባቢ የንብ እርባታ ተነሳሽነት ያዳበረው የአፍሪካ ንብ አርቢዎች ዳይሬክተር ናቸው። እነዚህን የንብ ቀፎዎች በማስተዳደር ላይ በቀጥታ እንሳተፋለን። ህብረተሰቡ ለመሬት መዋጮ ያደርጋል፣ በመጠኑም ጉልበቱን ያዋጣል። የተወሰነ ጥበቃ በማድረግ ቀፎዎቹ እንዳይሰረቁ ወይም እንዳይታለሉና ገንዘብ ያገኙበት መሆኑን ያረጋግጣል። ኔቸር ኬንያ ለግለሰብ ገበሬዎችና በዴልታ አካባቢ ለሚገኙ የተለያዩ ቡድኖች እስካሁን ከ50 ሺህ በላይ ቀፎዎችን ሰጥቻለሁ ብለዋል። ሚልካ ሙሲዮኪ ጋርሰን በሚገኘው ኔቸር ኬንያ የመስክ ፕሮጀክት ስራ አስኪያጅ ናቸው። um, the community don't have, um, the, um, the financial muscle እነዚህን የንብ ቀፎች ለመግዛት አቅም ወደ ሌለው ማህበረሰብ ነው የመጣ ነው። ስለዚህ እኛ የመጣ ነው የንብ ቀፎ በማቅረብ ልናግዛቸውና በሚያስፈልጋቸው ጉዳይም አቅማቸውን ልንደግፍ ነው። የተባበሩት መንግስታት የአካባቢ ጥበቃ መርሃ ግብር በአየር ንብረት ለውጥ ምክንያት እየጨመረ ከሚሄድባቸው አገራት መካከል ኬንያ አንዷ ስትሆን በረሃማና ከፊል ደረቃማ አካባቢዎች የሚኖሩ ማኅበረሰቦች በጣም የተጠቁ ናቸው ብለዋል። ስራ አስፈጻሚው ፖል ማቲኩ ኔቸር ኬንያ የንብ እርባታ ስራን ሊቀይር ይችላል ይላሉ። ዋን ቢሃይቭ ኢስ ኤብል ቱ ጊቭ ኤ ፋማ ኦቨር ሲክስ ታውዘንድ ሺሊንግስ አንድ ቀፎው ለአንድ ገበሬ በዓመት መስጠት የሚችለው የማር ምርት ከ6000 ሽልንግ በላይ ነው። ይህ አንድ ገበሬ በደረቅ መሬት ላይ ካለ አንድ ሄክታር በቆሎ ከሚያገኘው የበለጠ ነው። ካዴንጌ በአሁኑ ወቅት በየምርት ዘመኑ ከ60 ቀፎዎች 500 ኪሎ ግራም ማር እንደሚገኝ ተናግረዋል። ኬንያ ቀደም ሲል ሙሉ ለሙሉ የማር አስመጭ አገር በመሆኗ እንደ ጣና ያሉ ሞቃትና ከፊል ሞቃታማ አካባቢዎች ለማህበረሰቡ የተለያየ መተዳደሪያ ከመስጠትን ባለፈ አካባቢን ለመጠበቅ የሚረዳ ትልቅ የማር ምርት አቅም እንዳለ ባለሙያዎች ይናገራሉ።